ኢኮኖሚው አለ። ባለፈው ታህሳስ መገባደጃ በትግራይ ጦርነት ሲቀሰቀስ ዘኒት ገብስሸት ኢትዮጵያ ኃላፊነቱ የተወሰነ የግል ማህበር በሽሬ ከተማ ያስገነባውን ፋብሪካ ስራ ለማስጀመር ዝግጅት ላይ ነበር። ኩባንያው መዋቢያዎች በማምረት የሚታወቅ ሲሆን ነባሮቹ ፋብሪካዎች በአዲስ አበባ ዙሪያ ይገኛሉ። ከአዲስ አበባ በ1 ሺህ ገደማ ኪሎ ሜትር ርቀት ላይ በምትገኘው ሽሬ ከተማ የተገነባውን ፋብሪካ ስራ ለማስጀመር የዘኒት ገብስሸት ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ አቶ ቢንያም ገብረ እዝጊን ጨምሮ 21 የቴክኒክ ባለሙያዎች ወደ ስፍራው አቀንተዋል። አቶ ቢኒያም ለዶይቸ ቨለ እንደተናገሩት አምስት መቶ ሚሊዮን ብር ገደማ የፈጀው አዲስ ፋብሪካ የዘኒት ገብሸት ምርቶችን ወደ ሱዳንና ኤርትራ ገበያዎች ለመላክ የታቀደ ነበር። ፋብሪካውን ለማስጀመር ከዚህ ከዋናው ፋብሪካ ቃሊቲ ካለው ወደ አስራ ሰባት ቴክኒሽያኖች፣ ከውጭ ደግሞ ወደ አራት የመጡ ቴክኒሽያኖች ነበር። ጠቅላላ ሀያ አንድ ነበር ፋብሪካውን ለማስጀመር የሄድነው። የሱዳን ደንበኞች የሚጭኑት ከአዲስ አበባ ነው፣ ከቃሊቲ ካለው ፋብሪካ ነባር ፋብሪካ ጭ ስለዚህ ይህን ኤክስፖርት ለማሳደግ ብለን ሽሬ ከተማ ላይ ይህም ፋብሪካ አቋቋመ። ጠቅላላ ፋብሪካ እየፈጀው ወደ አምስት መቶ ሚሊዮን ነው። ከተመሰረተ ሰላሳ ዓመታት ገደማ ያስቆጠረው ኩባንያ ከዚህ ቀደምም ምርቶቹን ከኢትዮጵያ በተጨማሪ ለሱዳን፣ ኬንያ፣ ሶማሊያ፣ ጅቡቲ እና ዩጋንዳ ገበያዎች ጭምር እንደሚያቀርብ በድረገጹ የሰፈረው መረጃ ይጠቁማል። አዲሱ ፋብሪካ ወደ ኤርትራና ሱዳን ቀረብ ማለቱ ዘኒት ገብስ ሸጥ ለሁለቱ አገሮች ገበያዎች ምርቶቹን ለማቅረብ የተሻለ እድል ይፈጥራል የሚል እምነት እንደነበራቸው የኩባንያው ስራ አስኪያጅ አቶ ቢንያም ለዶቸቨለ ተናግረዋል። ከዚህ ባሻገር ኩባንያው ለግብአትነት የሚያሻውን የጉሎ ፍሬ ምርት ለማግኘት አቶ ቢንያም እንደተናገሩት፣ በሽሬና አክሱም አካባቢ የሚገኙ ገበሬዎች እንዲያመርቱ ዘር አከፋፍሎ ነበር። የኤክስፖርት ሽያጫችን በዛ በኩል እናሳድጋለን ብለን ነበረ ምክንያቱም አንድ ሺህ ኪሎ ሜትር ሴቭ እናደርጋለን። አንድ ሺህ ሰማንያ ነው፣ ከዚህ ሽሬ ትራንስፖርት ሴቭ እናደርጋለን ማለት። ለዛ አካባቢ ደግሞ የስራ ድር ይፈጥራል፣ ለሀገሪቷ ደግሞ የውጭ ምንዛሪ ይገኛል። ይሄ ፋብሪካ ደግሞ ለየት የሚያደርገው ከዚህ ከሄርባል ጋር የተያያዘ ነበረ። ኦርጋኒክ ምርቶች፣ ካስተር ካስተር ሲድ ለገበሬዎች እንዲያመርቱ ሲዱን ሰጥ የጉሎ ዘይት ነው። የጉሎ ዘይት እዛ አብቅለው እኛ ፕሮሰስ አድርገን ኦይል ሪፋይን ለማድረግ ነው። በሙሉ ሽሬ አካባቢ አለ እስከ አክሱም ድረስ በዩኒቨርሲቲ ጋር አስተሳስረን ይሄባል የጉሎ ዚህ ማምረቻ ትልቁ እዛ እሚከፈል የፈለግነው ትምህርት ትሬኒንግ ሰተ ናቸው። በወርልድ ባንክ የተደገፈ ፕሮጀክት እኛም በጣም ጥብለን ነበረ። ይህ በሁለት አመት እኮ ነው ያለቀው ፋብሪካው ግንባታው። በቃ በሁለት አመት የጨረሰው በቃ ግቢውን በሙሉ ፋብሪካ በፋብሪካ የሚያደርግ ነው። ዘኒት ገብስ እሸት በአዲስ አበባ የሚገኙ ፋብሪካዎቹ ብቻ አንድ ሺህ አምስት መቶ ሰራተኞች እንዳሉት አቶ ቢንያም ለዶቸቨለ ተናግረዋል። የሽሬው ፋብሪካ በውጊያው ጉዳት ባይደርስበትና በታቀደለት ጊዜ ስራ ጀምሮ ቢሆን ኖሮ አቶ ቢንያም እንደሚሉት ለአምስት መቶ ገደማ የአካባቢው ነዋሪዎች የስራ እድል በፈጠረ ነበር። እንግዲህ አሁን በምንይልበት ጊዜ ከአምስት መቶ እስከ ስድስት መቶ ሰራተኛ ለመቅጠር ነበር በቃ የተላልኩትን ስራ ጀምተ ብዬ ነው የተለ ስለዚህ ወደ ከአምስት መቶ እስከ ስድስት መቶ ሰራተኛ የሚቀጠር ፋብሪካ ነው። እንግዲህ የተቃጠለው በህግ ማስከበሩ በቃጠሏ ላይ የወደመብን ወደ መቶ ሚሊዮን አካባቢ ንብረት ወድሞብናል። በሽሬ ከተማ ዘኒት ገብሸት ኃላፊነቱ የተወሰነ የግል ማህበር ካስገነባው ፋብሪካ የአንዱ ህንፃ ግድግዳዎች በእሳት ተለብልበዋል። ጣሪያው ወድቋል። ዶቸቨለ በተመለከታቸውና ጉዳቱን በሚያሳዩ ቪዲዮዎች የተቃጠሉና የተጨርማመቱ ቆርቆሮዎች ከአንዱ ክፍል ወድቀው ይታያሉ። በዚሁ ክፍል የነበሩ የማምረቻ ቁሳቁሶችም በእሳት ተቃጥለዋል። ሕንጻው እንዳለ የፋብሪካው ሕንጻ ወደ ሰላሳ ሚሊዮን የነገደው በውስጥ ደግሞ ማሽነሪ ነበር። አዲስ ማሽነሪ የመጣ የተገዛ ማለት ነው። እሱ ገና ገና እንደመጣ ነው የተቃጠለው። ልክ በቃ ገጥመን ጨርሰን በሰላሳ ገጥመን በስምንት ተቃጠለ። እንግዲህ ያው መካናይዝ እየመጣ ነበር ከዚህ ከአዲ ኮከብ አዳሮ አዲ ሀገራይ እየመጣ ነበረ መከናይዙ ማለት ነው። ከዛ የመጣ የተተኮሰ በእኔ ግምት እዛ ነበርኩኝ። እኔም እንግዲህ ሮኬት ነው ያቃጠለው ባይነኝ። ምክንያቱም ጣራውን የወደቀው ከላይ ጣራው ወደቀ። በውስጥ ደግሞ ኬሚካሎች ነበሩ። ስለዚህ ጥሬ እቃ ለማስጀመር ተብሎ የመጡ ነበሩ። ክሊፍቶች ነበሩ። ሎደር ነበረ፣ አዲስ ሎደር እዛ ውስጥ በቃ ተቀምጠው ነበረ፣ ሁሉም ነደዱ። የዘኒት ገብስ እሸት የሽሬ ፋብሪካን ለዚህ የዳረገውን ምክንያት ከመንግስት ወገን ለማጣራት ያደረግነው ጥረት አልተሳካም። አቶ ቢንያም የአንድ መቶ ሚሊዮን ብር ጉዳት ደርሶበታል ያሉትን ፋብሪካ መልሶ ለማስጀመር ቁርጠኛ ናቸው። ነገር ግን ብዙ ስራ እንደሚጠብቃቸው ለዶቸቨለ ተናግረዋል። ፋብሪካው ፕላስቲክ ይሰራል የተለያዩ ሻምፖ፣ ኮንዲሽነር፣ የንጽህና መጠበቂያ የተለያዩ ኦይሎች ይሰራል። አሁን የተቃጠለው ኦይል ላይኑ ነው። ኦይል መስመሩ ነው የተቃጠለው። እቺ እንግዲህ ዜኒት ጠርሙስ ጠርሙሷን ታቃት አለ። የእሷ ላይን እንዳለ ወደመ። ኦይል ላይን ይባላል። የዘይት መስመሩ የሚመረትበት እንዳለ ነው፣ በቃ እንትን ያለው። ስለዚህ እንደ አዲስ መጀመር አለብን ማለት ነው። ገንብተን ማሽነሪ አዘን የተለያዩ ሎጂስቲኮች እንደ ፎርክሊፍቶች የተለያዩ በሙሉዘን የግድ ማስጀመር አለብን። ከዚህ ኩባንያ በተጨማሪ በትግራይ በርከት ያሉ ፋብሪካዎች ጉዳት እንደደረሰባቸውና ዝርፊያ እንደተፈጸመባቸው ይሰማል። በክልሉ በሚገኙ ተቋማት ላይ የደረሰውን ጉዳት ማጣራት ግን በተለይ በቴሌኮም ግልጋሎት ምክንያት ፈታኝ ሆኖ ቆይቷል። ከአንድ ሳምንት ገደማ በፊት የንግድና የኢንዱስትሪ ሚኒስቴር ባለስልጣናት በትግራይ ንብረት ከወደመባቸው ፋብሪካዎች ባለቤቶች ጋር ውይይት አድርገዋል። በውይይቱ ከተገኙት መካከል አንዱ የሆኑት አቶ አበራጣ ሰው ሳቫና የእርሻ ድርጅትና ኤጄጄ የወተት ማቀነባበሪያ ላይ ጉዳት መድረሱን እንደተናገሩ ፋና ብሮድካስቲንግ ዘግቧል። እርሻው ቶታሊ ዲባስት ይድነዋል። ሙሉ በሙሉ መኪኖቹ ተዘርፈዋል። የት እንደተወሰዱ አናቅም። ትራክተሮቹ በሙሉ ተወስደዋል። ህንጻዎቹ፣ መኖሪያ ቤቶቹ፣ ስቶሮቹ፣ ቢሮዎቹ በሙሉ ፈርሰው ቆርቆሮ መወሰድ ብቻ ሳይሆን ግንቡም ጭምር እንዲፈርስ ተደርገዋል። ከእነዚህ በተጨማሪ ሰማየታ የእብነበረድ ፋብሪካ እንዲሁም ጎዳ ጠርሙስና ብርጭቆ ፋብሪካ ጉዳት እንደገጠማቸው ዶይቸ በለ አዲስ አበባ የሚገኙ ኃላፊዎቻቸውን በማነጋገር ለማረጋገጥ ችሏል። የሁለቱ ፋብሪካዎች የስራ ኃላፊዎች እንዳሉት በትግራይ በነበሩ ማምረቻዎቻቸው ላይ የደረሰውን የጉዳት መጠን ለመመርመር ወደ ቦታው ማቅናት ያስፈልጋቸዋል የንግድና የኢንዱስትሪ ሚኒስትር ደኤታው አቶ ዮሐንስ ድንቃየሁ በትግራይ ጉዳት ከደረሰባቸው ጋር በተደረገ ውይይት መንግስት ኩባንያዎቹን እንደሚያግዝ ተናግረዋል እያንዳንዱን ፋብሪካ ችግር ለይተን እያንዳንዱን ፋብሪካ ኢንስቲትዩት እንዲደግፍ እናደርጋለን ለምሳሌ በኬሚካልና ኮንስትራክሽን ኢንስቲትዩት ስትደገፉ የነበራችሁ ፋብሪካ ኢንስቲትዩቱ እያንዳንዱን ፋብሪካ በአካል ተገኝቶ ነው የሚደግፈው በዛ እንኳን የማጥራት ስራ ይጀምራል እንጀምራለን። ስለዚህ ከእናንተ አንደኛ መረጃ እንፈልጋለን። ቀጣይ ማለት ነው መረጃ እንድሰጡ ከእኛ ጋር ተቃረባችሁ እንድትሰሩ የዘኒት ገብስ እሸት ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ አቶ ቢንያም ገብረ እዝጊ የደረሰውን ጉዳት ጠግኖ የጎደለውን ሞልቶ ወደ ስራ ለመመለስ ያቅዳሉ። ነገር ግን ከመንግስት እንፈልጋለን የሚሏቸው ጉዳዮች አሉ። እኛ እንግዲህ ለኢንዱስትሪ ሚኒስቴርም በደብዳቤ ያቀርበናል። እኛ የወቱን ዛሬ ቀበልን። በአስቸኳይ ወደ ስራ ለመግባት እንፈልጋለን ገንብተን በአጭር ጊዜ ውስጥ በአራት አምስት ወር ውስጥ ስራን ለማስጀመር እንፈልጋለን። ለንግድና ኢንዱስትሪ አመት ስብሰባም ጠርተውን ነበረ፣ ቃል ገብተውልናል። ስለዚህ አይዛችን ደግፋለን ብለን እየተጠባበቅን ያለ ነው። ኩባንያዎቹ የደረሰባቸው ጉዳት ብቻ አይደለም። ውጊያውን ተከትሎ በተፈጠሩ ኩነቶች ስራዎቻቸው ተስተጓጉለዋል። የጸጥታ መደፍረስ፣ የባንክ የስልክና የኢንተርኔት መቆራረጥም ሌላው ፈተና ነው። የንግድና የኢንዱስትሪ ሚኒስትር ዴኤታው አቶ ዮሐንስ ድንቃየሁ መንግስታቸው ለችግሮቹ መፍትሄ እንደሚያፈላልግ በአዲስ አበባ በተካሄደው ውይይት ላይ ቃል ገብተዋል። ከእናንተ መረጃ ተቀብለን ከጉምሩክ ኮሚሽንና ከገቢዎች ሚኒስቴር ጋር በቅርበት እንሰራለን ማለት ነው። ሁለተኛ ከዚሁ ከጉምሩ ጋር ታይዞ መንገድ በመዘጋቱ ምክንያት ከጅቡቲ ወደ ትግራይ ክልል ልታጓጓዙ ያልቻላችሁትን ኮንቴይነር ጅቡቲ ላይ ያለውን በሞጆም ላይ ያለውን ድምሬጁ እንዴት ይሆናል የምለውን ነገር ይሄም የታክስ ፎርሱ በሚያቀርበ ለመናጅመንት ተቀርቦ ለመንግስትም ቀርቦ የሚታ ይሆናል ማለት ነው። ከጸጥታ ጋር ታይዞ ያው የጸጥታ ሁኔታ መንግስትም በዚህ ላይ አግሬሲቭ እየሰራ ነው ያለ ነው። መቀሌ ብቻ ሳይሆን ያው መቀሌ ትራንስፖርት አለ፣ አድግራትም ሌሎችም በቅርብ ጊዜ የባንክ ከቴሌም ጋር ታይዞ ከኢንተርኔትም ያሉ ታይዞች የተፈጦ ችግሮች እየተፈቶ ስለሚሄዱ በዛ መሰረት መንግስት የጸጥታውን ስራ የፌዴራል ፖሊስም የክልሉን የጸጥታ ኃይል የማደራጀት ስራ በሰፊ እየሰራ ስለሆነ እንግዲህ የጸጥታው ችግሩ ከሳምንት ወደ ሳምንት ከቀን ወደ ቀን እየተሻሻለ ስለሚሄድ በቅርብ ጊዜ ውስጥ ሁሉም ነገር ወደ ቀድሞ ሁኔታ እንደሚመለስ ተስፋ አለኝ። አድማጮች፣ የዛሬው መሰናዶ ይህን ይመስል ነበር። እሸት የበቀለነኝ ጤና ይስጥልኝ።